አዘጋጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮቼ እንደምን አመሻችሁ። እግዚአብሔር አምላካችን ዛሬም እንደ ገና ደግሞ በቃሉ ማድ ፊት ሁላችንንም ሰብስቦን ከወትሮ በበለጠው ሁኔታ የመንግሥቱን ታላቅነት እነሆ ክቡር የሆነውንም ሥራውንና ፈቃዱን በእኛ ሊገልጥና ሊያስተምረን ሊያስታውቀንም እንደ ገና ይህቺን ምሽት ሰጥቶናል። እግዚአብሔር ይክበር ይመስገን። እግዚአብሔርን አይታክተውም። እግዚአብሔር ደከመኝ ብዙ ጊዜ አስተምሬያችኋለሁ፣ ብዙ ጊዜ ተናግሬያችኋለሁ፣ ዛሬ ደግሞ ቃሌ አልቋልና አቁሙ ብሎ አያሰናብተንም። የእግዚአብሔር በረከት ምንጊዜም ለዘላለም ለልጅ ልጆቹ ናትና ከዚህ በረከቱ መካፈል እኔና አዎ ራሳችንን አሰናርተንና አዘጋጅተን መቅረብ መቻል አለብን። በዛሬው ምሽት ክፍለ ጊዜ ጥናታችን ከዚህ ከኦሪት ዘጸአት መጽሐፍ ጥናታችን እግዚአብሔር ድንቅ ነገርን ደግሞ ያሳየናል። በእውነት በባሪያዎቹ በቀደሙቱ የገለጠውን ፈቃዱን ዛሬም ለእኔና ለእናንተ ሊያስታውቅ ዛሬም እኔና እናንተ ደግሞ በዚህ ውስጥ እንድናልፍና እንድንጠገን፣ እንድንቆም፣ እንድንሰራበትም እግዚአብሔር ፈልጓልና ማን ይከለክለናል? ስሙ እጅግ ለዘላለም እየተመሰገነ ይሁን። ይህን እንድቅን ጌታ እስቲ እንዲህ እያልን እያሞጋገስን የዛሬውን ዝግጅታችንን እንጀምራለን። ጉልበት ይተፋ። በዚህ ዝማሬ ስላገለገለችን ቀሪዋን የሕይወቷን ዘመንና የአገልግሎቷን ጊዜ እግዚአብሔር ይባርክ እያልን ወደ ዕለቱ ጸሎታችን እናልፋልን። እናመስግን። እግዚአብሔር ሆይ ዛሬን የሰጠህን ይህችን ጊዜ ያመቻችህልን፣ ይህችን ምሳት ደግሞ የፈቀድክልን አንተ ነህ። ሰው ወዶና ፈቅዶ በዚህ ሰዓት በቃል ማድ ፊት እንድንሰበሰብ አላደረገንም። እግዚአብሔር ሆይ ሁኔታዎች ባልተመቻችሁበት ጊዜ እነሆ ምቹ ባልሆኑበት ሰዓት ሁሉ ተራራውንና ሸለቆውን ሁሉ ቃል አቋርጦ ደግሞ ወደ ልባችን ደርሷል። ወደ ቤታችን ደርሷል። ወደ ቤተሰባችን ደርሷል። አሁን እኔ ጸል ያለው ጌታዬና አምላኬ ወገኖቼ በምን ዓይነት መልክ በፊት እንደ ቀረቡ አላቅም ብቻ ውን የቁጭ ብሎ አንተን የሚያደምጥ ሊኖር ይችላል። በተደበቀ ሁኔታ ውስጥ ምቹ ባልሆነ ሁኔታ ውስጥ ደግሞ ቁጭ ብሎ የራዲዮኑን ድምፅ ዝቅ አድርጎ ወደ አንተ የቀረበ አለ። ልቡን ከፍ አድርጎ ጥማቱንና ረሃቡንም ኖ የሆዱን ፍላጎትና መሻቱንም እግዚአብሔር ሆይ ታላቅ አድርጎ ወደ አንተ የቀረበ ሊኖር ይችላል። አቤቱ ጌታዬና አምላኬ ሆይ ልጆች፣ ባሪያዎች ፈልገው ሽተው ወደ አንተ ቀርበዋልና እንደ መሻታቸውና እንደ መራባቸው እንደ መጠማታቸውም መጠን ደግሞ ቀርበህና ተገናኝተህ የልባቸውን ፍላጎት እንድታሳካላቸው አሁን የሚሰሩበትን አሁን የሚጠገኑበትን አሁን ማወቅ የሚገባቸውን ሰማያዊ በረከትህንና ቃልን እንድትሰጣቸው የዘላለም ስንቅ የሆነውን ይህንን ቃልን ጊዜ የማያልፍበትን ድንቅ የሆነውን ጌታ ሆይ ዘላለማዊ ቃልህን በውስጣቸው እንድታሰርጽ በጌታ መንፈስ ቅዱስ ታምኜ ወደ አንተ ጸልያለሁ። እግዚአብሔር አባቴና አምላኬ ወይ፣ ለእኔ ለባርያም ደግሞ ከሥጋዬ የሆነን ነገር ጨምሬና አክዬ እንዳልናገር፣ ነገር ግን የአንተ የሆነውን ክቡር ታላቁን ቃልህን እግዚአብሔር በመንቀጥቀጥና በፍርሃት ለወገኖቼ ማካፈል እንድችል ጸጋን እንድታበዛልኝ ይለምንሃለሁ። እግዚአብሔር አባቴና አምላኬ ወይ አስተማሪውን መንፈስ ቅዱስ ላክልን። በእውነት ጌታዬ ሆይ መረዳት የሚገኘው ከዚያ ነውና ጌታ እግዚአብሔር ሆይ ቃልህን ደግሞ ስለምሰጠን እነሆ፣ ስለምትባርከን፣ ስለምትጠግነንና ሕይወታችንንም በየቀኑና በየሰዓቱ ስለምሠራ እናመሰግንሃለን። እንደ ተማርነው እንደ ተቀበልነውም መጠን ደግሞ ፍሬ እንድናፈራልህ እግዚአብሔሮ እጆቻችንን ያዝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን። ውድ አድማጮቼ ከምዕራፍ ሠላሳ ሁለት ባለፈው ምሽት ክፍለ ጊዜ ጥናታችን ሕዝቡ ሙሴ ከተራራው ሳይወርድ እንደ ዘገየ ባዩ ጊዜ ወደ አሮን ተሰብስበው፣ ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክትን ሥራልን በማለት የወርቅን ጥጃም አሮን እንደ ሠራላቸው ተመልክተን ነበረ የእስራኤል ልጆችን በተመለከተ ይህ ምዕራፍ ሰላሳ ሁለት በጣም አሳዛኝ ምዕራፍ መሆኑንም ተመልክተናል። ይሁን እንጂ ስለ እግዚአብሔር ታላላቅ መገለጦችና ትምህርቶችንም የምናገኘው ከዚህ ምዕራፍ መሆኑንም ደግሞ ጌታ መንፈስ ቅዱስ በግልጽ አስተምሮን ተናግሮናል። ጸሎትን አስመልክቶ በመጽሐፍ ቅዱስ ካሉት ታላላቅ ትምህርቶች ምዕራፍ ሰላሳ ሁለት አንዱ እንደሆነም ስንመለከት ነበረ። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ ሠላሳ ሁለት ቁጥር ሀያ ስድስትና ሀያ ሰባት እንዲሁም ቁጥር ሀያ ስምንትን የተመልከቱ ወዳጆቼ። ከአካላችን ክፍሎች በአንዱ ነቀርሳ ቢኖርብን በቀዶ ሕክምና እንዲወገድ እናደርጋለን። አይደለም እንዴ? አዎ። ይህንን በስፋት ባለፈው ምሽት ክፍለ ጊዜ ጥናታችን ተመልክተናል። ከአካላችን ክፍሎች በአንዱ የነቀርሳ በሽታ ቢኖርብንና ቢያሰቃየን ሐኪም ቤት ሄደን ያ ክፍል ተቆርጦ እንዲጣል እናደርጋለን፣ ጤንነትን ለማግኘት የትኛውም ታማሚ የሰውነታችን ክፍል ተቆርጦ ቢጣል ግድ አይኖረንም። ሙሴም ወገኖቼ፣ ይህን የመሰለ የማስወገድ ሥራውን ሊጀምር ነው። በሽተኛ የሆነውን በሥራ ውስጥ በእግዚአብሔር ሥራ ውስጥ የእግዚአብሔርን ፈቃድ የማያከናውን ለእግዚአብሔር ሥራ እንቅፋት የሆነውን ነገር ሊያስወግድ ነው። ኀጢአትም እንደ ካንሰር ወይንም እንደ ነቀርሳ በሽታ ነውና ሙሴ ይህንን ነቀርሳ በሽታ የሆነውን የኀጢአትን ሥር መንግሎ ለመጣል እየተነሳ ነው። ኀጢአትን ለማስወገድ እግዚአብሔር የወሰደውን እርምጃ ከቁጥር ሃያ ስድስትና ሃያ ሰባት ባለፈው ምሽት ክፍለ ጊዜ ጥናታችን ተመልክተናል። እስቲ ሐሳቡን ለማያያዝ ያመቸን ዘንድ ከዚያው በመነሳት እንደገና እንጀምር። ሙሴም በሰፈሩ ደጅ ቆሞ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። የሌዊም ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፉን በወገቡ ላይ ይታጠቅ፣ በሰፈሩም ውስጥ በዚህና በዚያ ከበር እስከ በር ተመላለሱ፣ የእናንተም ሰው ሁሉ ወንድሙን፣ ወዳጁንም ጎረቤቱንም ይግደል አላቸው ካለ በኋላ በቁጥር ሀያ ስምንት ላይ ቀጠላ አድርገው የሌዊም ልጆች ሙሴ እንዳላደረጉ በዚያም ቀን ከሕዝቡ ሦስት ሺህ ሰዎች ሞቱ ይለናል። ውድ አድማጮቼ፣ በደለኞቹ ሰዎች፣ ለእግዚአብሔር ፈቃድ የማይገዙና የማይታዘዙ እምቢተኞቹ ሰዎች እንዲወገዱ ተደረገ። ሰፈሩም ነጻ ብዙ ሰዎች ይህንን የጭካኔ እርምጃ ነው ይሉታል። እስቲ በዚህ መልኩ እንመልከተው በአንድ ሕዝብ መካከል ያለውን ካንሰር ወይም ደግሞ የነቀርሳ በሽታ ቀደም እንዳልነው ቆርጦ መጣል ይሻላል ወይስ ከነቀርሳው በሽታው ጋር ወይንም ነቀርሳው ተስፋፍቶ ሕዝቡን ሁሉ እስኪያጠፋ ድረስ መጠበቅ አለብን? እስቲ ምንም በደል ስለሌለባቸው ወንዶች፣ ሴቶችና ሕፃናት እናስብ። እነዚያ ወገኖች ሕዝቡን ወደ ጣዖት አምልኮ የመሩ ሰዎች ባይወገዱ ኖሮ ወደ ተስፋዪቱ ምድር መግባት ባልቻሉም ነበረ። እውነት ነው የምላችሁ ይህን ልብ በሉም። ሕዝቡን ወደ ጣዖት አምልኮ የመሩ ሰዎች በደለኞቹ፣ ለእግዚአብሔር ፈቃድ የማይታዘዙትና እምቢተኞቹ ሰዎች ባይወገዱ ኖሮ ወደ ተስፋይቱ ምድር መግባት ባልቻሉም ነበር። ዛሬ በብዙ አብያተ ክርስቲያናት ሲፈጸም የምንመለከተውም ሥራ ወይም ጉዳይ ይህንኑ ይመስላል። ልቅነትና ስድነት በቤተ ክርስቲያን በመስፋፋቱ ቤተ ክርስቲያን አስፈላጊነቷና ተሰሚነቷ እየደበዘዘ ጣሙንም እያጣ ጉልበቱ እየላላ መጥቷል። በዚህ ጉዳይ ወገኖቼ እኔና እናንተ ፈጽሞ መለሳለሳ አይኖርብንም። ስለ ሙሴ መማለድ የሚያውሳው ደግሞ ቁጥር ሰላሳ ነው። እናንብበው። በነጋውም ሙሴ ለሕዝቡ እናንተ ታላቅ ኀጢአት ሰርታችኋል። አሁንም ወደ እግዚአብሔር ወጣለሁ፣ ምናልባት ኀጢአታችሁን አስተሰርይላችኋለሁ አላቸው ይላል። አሁንም ደግሞ ሙሴ የእስራኤል ልጆች ወደ ተስፋዪቱ ምድር መግባት እንዳለባቸው አራተኛውን ምክንያት ያቀርባል። ቁጥር ሰላሳ አንድ ሙሴም ወደ እግዚአብሔር ተመልሶ ወየው እኒህ ሕዝብ ታላቅ ኃጢአት ሠርተዋል ለራሳቸውም የወርቅ አማልክት አድርገዋል አለ ይላል ይህ ምን ማለት ነው ይህ ኑዛዜ ነው ወገኖቼ አሁንም ሙሴ በቁጥር ሰላሳ አንድ ላይ የተናገረው ኑዛዜን ይመለከታል። ከእግዚአብሔር ጋር መስማማት ከፈለግን ኀጢአትን በተመለከተ ባለው አቋም መስማማት ይኖርብናል። ኀጢአት ኀጢአት ስለሆነ ልንናዘዘው ይገባናል። ማንም ሁን ምንም ሁን፣ የሚያመጣው ለውጥ ፈጽሞ የለም። እነዚህ ሕዝቦች የተመረጡ ሕዝብ የእስራኤል ሕዝብ ናቸው። ሙሴ ግን አቤቱ ኀጢአትን ሠርተናል በማለት ነበር የተናዘዘው። እስራኤል ታላቅ ኃጢአት ሰርቷል፣ የወርቅ አማልክትን አምልኳል። ሙሴ ኀጢአትን በስሙ በመጥራት ነበር ለእግዚአብሔር እየተናዘዘው። እኛም ብንሆን ወገኖቼ፣ በዚህች ምሽት ከዛሬ ጀምሮ ኀጢአታችንን በስሙ በመጥራት ለእግዚአብሔር መናዘዝ ይኖርብናል። እኔ አንዳንድ ጊዜ ይገርመኛል። ከእግዚአብሔር ጋር ድብብቆሽ የምንጫወት ሰዎች ሆነን ተገኝተናል። እግዚአብሔር ያላወቀው እግዚአብሔርስ ያላየው ኀጢአት ምን አለና እንደብቃለን? ስለዚህ ኀጢአታችንን በስሙ በመጥራት እግዚአብሔሮ ይህን በድያለሁ፣ ይህን ሰርቻለሁና ይቅር በለኝ ብለን በእግዚአብሔር ፊት ወድቀን ኀጢአታችንን ለእርሱ መናገርና መናዘዝ መቻል አለብን። ቁጥር ሰላሳ ሁለትን የተመልከቱ አሁን ይህን አጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጻፍህ እባክህ ደምስ ሰኛ አለ ሲል ይናገራል። ተመልከቱ የሙሴን ጸሎት። ሙሴ ይህን የተናገረው እኔም ከሕዝቡ ጋር አንድ ነኝ፣ ከሕዝቡ የምለይበት መንገድ የለ አምላኬ ሆይ እነርሱን የምታጠፋ ከሆነ ኦ አምላኬ ሆይ እኔም አብሬያቸው ልጥፋ በማለት በእግዚአብሔር ፊት ጸለየ፣ ተናገረ። ሙሴን ለታላቅ ሕዝብ እንደሚያደርገውና ለአብርሃም ለይስሐቅና ለያዕቆብ የገባውን ቃል እንደሚፈጽም እግዚአብሔር ከዚህ ቀደም ብሎ ለሙሴ ነግሮት ወይም አስታውቆት ነበረ። ሙሴ ግን ከሕዝቡ ጋር አብሮ መጥፋትን መረጠ። የእግዚአብሔርን ልብ የሚያንቀሳቅስ ነገር የእግዚአብሔርን ምጆች እንደሚያንቀሳቅስ የሙሴን ጸሎት ከዚሁ መመልከት እንችላለን። ቁጥር 33 እግዚአብሔርም ሙሴን የበደለኝን እርሱን ከመጽሐፌ ደመስሰዋለሁ አለው ይላል። እግዚአብሔር በግለሰብህ ደረጃ ኃጢአትን መቅጣት ይችላል። ልብ በሉ ወገኖቼ እግዚአብሔር አንድ ባንድ በስማችን ከነሥራችን ስለሚያውቀን በግለሰብ ደረጃ ኀጢአትን ይቀጣል። እስቲ ቁጥር 34ና 35ን እንመልከት። እግዚአብሔር ለሙሴ እንዲህ ይለዋል፣ አሁንም ሂድ፣ ይህን ሕዝብ ወደ ነገርኩህ ምራ፣ እነሆ መልአኬ በፊትህ ይሄዳል። ነገር ግን በምጎበኝበት ቀን ኀጢአታቸውን አመጣባቸዋለሁ አሉ። አሮን የሠራውን ጥጃ ስለ ሠሩ እግዚአብሔር ሕዝቡን ቀሰፈ ይላል። በግለሰቤ ደረጃ ወገኖቼ ለኀጢአት ተገቢውን ቅጣት እግዚአብሔር ከሰጠ በኋላ ሕዝቡን ወደ ተስፋዪቱ ምድር ያገባቸዋል። ጣዖትን በማምለክ ኀጢአት ያላደረጉ በመልአኩ ይመራሉ። ብሉይ ኪዳን የጌታ መልአክ ሲል ጌታ ኢየሱስ ክርስቶስን ማለቱ ነው። ይህን በተመለከተ ከዚህ ቀደም ደግመን ደጋግመን በትምህርታችን አውስተናል። አዎ የጌታ መልአክ ሲል ብሉይ ኪዳን ስለ ጌታ ኢየሱስ ክርስቶስ መናገሩ ወይም መግለጹ ነው። ሙሴ ስለማለደ እግዚአብሔር ሕዝቡን አልተወም። ይህም ጸሎት ምን ያህል አስፈላጊና ጠቃሚ እንደሆነ ዘላቂ ትምህርት ሊሰጠን ይገባል። አሁን የምዕራፍ ሰላሳ ሁለትን ትምህርታችንን እዚህ ላይ ጨረስን። እግዚአብሔር ከዚህ ድንቅ ነገርን አስተምሮናል። እግዚአብሔር በእውነት በዚህች ምሽት ለእኔና ለእናንተ ድንቅ በሆነ ሁኔታ ታላቅ ነገርን እንድንገነዘበ አድርጎናል። አዎ በመንፈሳዊ ኮረጆአችን ውስጥ ይህንን ታላቅ የሆነውን ዘላለማዊ ስንቃችንን ሰንቀን ደግሞ በፈቃዱ መራመድ መቻል አለብን። እግዚአብሔር እየተመሰገነ በቀሪው ሰዓታችን ደግሞ የምዕራፍ 33ን ትምህርት አብረን እንመለከታለን። ወገኖች የዚህ የኦሪት ዘጻት ምዕራፍ 33 አብይ መልእክቱ እግዚአብሔር የመገኘቱን ኃይል ከድንኳኑ ማንሳቱ የእስራኤል ልጆች ማጉረምረም፣ እግዚአብሔር ከሙሴ ጋር መነጋገሩ፣ እንዲሁም ሙሴ የእግዚአብሔርን ክብር ለማየት ስለ መፈለጉ የሚያወሳ ሆኖ እናገኛለን። እነዚህ ሁሉ አብይ መልእክቶቹ ናቸው። እስራኤላውያን ጉዞአቸውን እንደ ቀጠሉ ከቁጥር አንድና ሁለት መመልከት እንችላለን። እንዲህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህም እሰጣታለሁ ብዬ ወደ ማልኩባት ምድር ወተትና ማርም ወደምታፈሰው ምድር አንተ ከግብፅ ምድር ካወጣው ሕዝብ ጋር ከዚህ ውጣ፣ ይለዋል። እስራኤል ወደ ተስፋዪቱ ምድር እንዲገቡ አሁን እግዚአብሔር እያዘጋጃቸው ነው። ቁጥር ሦስትና አራት፣ አንገተ ደንዳና ሕዝብ ስለሆንህ በመንገድ ላይ እንዳላጠፋህ እኔ በአንተ መካከል አልወጣም። ሕዝቡም ይህን ክፉ ወሬ ሰምተው አዘኑ። ከእነርሱም ማንም ጌጡን አለበሰም ይላል። አስቀድም እንደተመለከትነው እነዚህ ጌጦች የአረማውያን ጌጦች ናቸው። ለምሳሌ ያክል ጉትቻ፣ ገና ከግብፃውያን ጣዖታት አምልኮ አለመላቀቃቸውን የነበር በወቅቱ የሚያመለክተው ። ቁጥር አምስት ፣ እግዚአብሔርም ሙሴን ለእስራኤል ልጆች እናንተ አንገተ ደንዳና ሕዝብ ናችሁ፣ አንድ ጊዜ በእናንተ መካከል ብወጣ አጠፋችኋለሁ አሁንም የማደርግባችሁን አውቅ ዘንድ ጌጣችሁን ከእናንተ አውጡ በላቸዋለው ይላል። እግዚአብሔር እስራኤላውያንን አንገተ ደንዳና በማለት ሲጠራቸው ይህ ሦስተኛ ጊዜ መሆኑ ነው። ስለዚህ ሊያድናቸውና ሊታደጋቸው የመጣው ከሌላው ሕዝብ የተሻሉ ወይም የበለጡ ሆነው በመገኘታቸውም አልነበረም ማለት ነው። የአረማውያን ምልክትን እንዲያስወግዱና ለእግዚአብሔር እንዲለዩ ነው እግዚአብሔር በዚህ ስፍራ እየተናገረ ይህ የነበረው በጥንት ቤተ ክርስቲያን የውሃ ጥምቀት በጣም አስፈላጊ የነበረበት ምክንያት ይህ እንደሆነ አስባለሁ። ጥምቀት አንድ ሰው ከአሮጌው ሕይወት ተላቆ፣ ልብ በሉ፣ ጥምቀት፣ አንድ ሰው ከአሮጌው ሕይወት ተላቆ በአዲስ ሕይወት መኖር መጀመሩን የሚመሰክር ሊሆን ይገባል። አለፍ ብለን ቁጥር ስድስትን ደሞ እናንብብ። የእስራኤልም ልጆች ከኮሬብ ተራራ ጀምሮ ጌጣቸውን ምን አደረጉ ነው የሚለው፣ አወጡ ይላል። ዛሬ ወገኖቼ፣ ለእግዚአብሔር የማይመች የእኛ ጌጥ ነው ያምርብናል፣ ቆንጆ ነው ብለን ያነገብነው ነገር፣ በቤታችንም ያኖርነው ነገር፣ በሰውነታችንም ላይ ያደረግነው ነገር ምንድን ነው? ለሌሎች ሰዎች እንቅፋት ይሆናል ብለን ሳንገምት፣ ነገር ግን እግዚአብሔር የተጸየፈውና የጠላው ነገር ምንድን ነው? እስቲ ወደ ራሳችን መለስ ስንበል፣ ይህንን ጌጣችንንም ዛሬውኑ የእግዚአብሔር ቃል እንደ ተናገረን እናውልቀው። ከቁጥር ሰባት እስከ ዘጠኝ ያለውን ደግሞ ስንመለከት የመገናኛው ድንኳን ከሰፈር ውጭ መተከሉን ያመለክተናል። እስቲ ቁጥር ሰባትን እንለፍና ቁጥር ስምንትና ዘጠኝን እናንብብ። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር፣ እያንዳንዱም በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር፣ በድንኳኑም ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር ይላል። እዚህ ላይ እግዚአብሔርን ያየው ሰው አለን የሚል ጥያቄ ሊነሳ ይችላል። ዮሐንስ 1 ቁጥር 18 መቼውንም ቢሆን እግዚአብሔርን ያየው ሰው እንደሌለ ይናገራል። ዮሐንስ 14 ቁጥር 9 ደግሞ ኢየሱስ ክርስቶስን ያየ እግዚአብሔርን እንዳየ ይናገራል። ጌታ ኢየሱስ ክርስቶስ በስጋ የተገለጠ እግዚአብሔር ነው። በብሉይ ኪዳን ዘመን የጌታ መልአክ በመባል ሲጠራ ኖሯል። ጌታ ኢየሱስ ክርስቶስ። ቁጥር 11 እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴም ወደ ሰፈሩ ይመለስ ነበር። ነገር ግን ሌላው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር ይላል። ተመልከቱ ወገኖቼ፣ እዚህ ላይ የኢያሱ ስም በድጋሚ ሲነሳ እንመለከታለን። ኢያሱ ሙሴን እንዲተካ እግዚአብሔር ያዘጋጀው ሰው ነው። ተመልከቱ፣ ኢያሱ ሙሴን እንዲተካ እግዚአብሔር ያዘጋጀው ሰው ነበር። ምንም እንኳን በወቅቱ ያስተዋለ ሰው ባይኖርም መጽሐፈ ኢያሱን ስናነብ የኢያሱ ስብዕና ሙሴን ለመተካት የሚያበቃው እንደነበር እንረዳለን። የሙሴ ጸሎትና ጌታ የሰጠውን መልስ ደግሞ ከቁጥር አሥራ ሁለትና አሥራ ሦስት መመልከት ይቻላል። ሙሴ የጠየቀው በፊልጵስዩስ መልእክቱ ምዕራፍ ሦስት ቁጥር አሥር ጳውሎስ ከጠየቀው ጋር ይመሳሰላል። ጳውሎስ እርሱን አውቅ ዘንድ ነበር ያለው። ፊልጶስ በዮሐንስ ምዕራፍ 14 ቁጥር 8 አብን አሳየንና ይበቃናል በማለት ለጌታ ኢየሱስ ካቀረበለት ጥያቄም ጋር ተመሳሳይነት አለው። እያንዳንዱ እውነተኛ አማኝ እግዚአብሔርን የማወቅ ፍላጎት እንዳለው እኔ አምናለሁ። ቁጥር 14ና 15 እግዚአብሔርም እኔ ካንተ ጋር ሄዳለሁ አሳርፍህም አለው አለው እርሱም አንተ ከእኛ ጋር ካልወጣስ ከዚያ አታውጣን አለው ይላል ሙሴ የእግዚአብሔር መገኘት ኃይል እንደሚያስፈልገው ያውቃል። ከራሱ ምንም ነገር ማድረግ እንደማይቻለውም ያውቃል። ቁጥር አሥራ ስድስትን መመልከት ትችላላችሁ። እግዚአብሔር እስራኤላውያንን ለእርሱ የተለየ ሕዝብ አድርጓቸው ነበረ። ዛሬ ደግሞ ቤተ ክርስቲያን ለእግዚአብሔር እየተለየች ወገን ናት። እንዲህም ሲባል የእግዚአብሔር ሕዝብ ነን ማለት እንጂ በነገራችን ሁሉ ከሌሎች ሰዎች ፍጹም ልዩ ነን ማለት አይደለም። ቁጥር አሥራ ሰባትን እንመልከት። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ በስምህም ስላወቅኩ ይህን ያልከውን ነገር አደርጋለሁ አለው ሲል ይናገራል። ሙሴ ይበልጥ ወደ እግዚአብሔር እየቀረበ ነው። እርሱም እባክህን ክብርህን አሳየኛ አለ ይላል። ቁጥር አሥራ ስምንት ላይ መቼውንም ቢሆን ሙሴ እግዚአብሔርን ፊት ለፊት ማየት አይችልም። ቁጥር አሥራ ዘጠኝ እግዚአብሔርም እኔ መልካምነቴን ሁሉ በፊት አሳልፋለሁ የእግዚአብሔርንም ስም በፊት አውጃለሁ ይቅርም የምለውን ይቅር እላለሁ የምምረውንም እምራለሁ አለ ሲል ይናገራል። ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 15 ለሙሴ የምምረውን ሁሉ እምረዋለሁ ለምራራለትም ሁሉ እራራለታለሁ ይላልና በማለት የጠቀሰው ከዚህ ክፍል ነው። ቁጥር 20 ደግሞም ሰው አይቶኛ አይድንምና ፊቴን ማየት አይቻልህም አለ ይላል። ማንም ሥጋ ለባሽ በፍጹም እግዚአብሔርን ፊት ለፊት ማየት እንደማይችል የተረጋገጠ እውነታ ነው። ከቁጥር 21 እስከ 3 ያለውን ተመልክተን የዛሬውን ትምህርታችንን እናጠናቅቃለን። እግዚአብሔርም አለ፣ እነሆ ስፍራ በእኔ ዘንድ አለ። በዓለቱም ላይ ትቆማለ። ክብሬም ባለፈ ጊዜ በሰንጣቃ አኖርሃለሁ እስካልፍ ድረስ እጄም በላይ እጋርዳለሁ። ጀርባዬንም ታያለ፣ ፊቴን ግን አታይም ይለዋል። ይህ ክፍል የሚያሳየን የእግዚአብሔር ክብር እግዚአብሔርን የሚወክል መሆኑን ነው። ጌታ ኢየሱስ ክርስቶስ ዳግም በሚመለስበት ጊዜ የሰው ልጅ ምልክት በሰማይ እንደሚታይ ተናግሯል። ማቴዎስ ምዕራፍ 24 ቁጥር 30 ተመልከቱ። የማቴዎስ ወንጌል ምዕራፍ 24 ቁጥር 30 መመልከት ትችላላችሁ እንደማስበው ይህ ክብር በዘጸአት ምዕራፍ ሠላሳ ሦስት ከቁጥር ሃያ አንድ እስከ ሃያ ሦስት የተነገረው ክብር ነው። ክርስቶስ ሥጋን ለብሶ ወደዚህ ዓለም በሚመጣበት ጊዜ ይህ ክብሩ አብሮታ አልነበረም። ክብሩን ሁሉ ትቶ መዋረድን መረጠ። ያም ሆኖ አምላክ ነበረ። ለዚህም ነው እኔን ያየ አብን አየ ማለት የቻለው። እግዚአብሔርን አናየውም በዚህ ምድር በነበረበት ጊዜ የሰውን መልክና አምሳያ ስለ ወሰደ፣ ጌታ ኢየሱስ ክርስቶስን ግን እናየዋለን። ዛሬ በከበረው አካሉ ነው ያለው። አንድ ቀን እኛም እርሱን እንመስላለን። አንደኛ ዮሐንስ ምዕራፍ ሦስት ቁጥር ሁለት አንደኛ ዮሐንስ ምዕራፍ ሦስት ቁጥር ሁለት ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ወደ ፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለንና እርሱን እንደምንመስል እናውቃለን ይላል። በእምነት የሚመላለሱ ሁሉ ተስፋና ጉጉትም ይኸው ነው። ሙሴ መመላለስ የነበረበት በዚህ መንገድ ነበረ። የእግዚአብሔር ክብር አብሮት ሊሄድ ይገባል፤ አለበለዚያ ግን ወገኖቼ ውጤቱ ውድቀት እንደሚሆን ያውቃል። ዛሬም ቢሆን በየጊዜው የሚገጥሙንን ፈተናዎች መወጣት እንድንችል እርሱ በየዕለቱ አብሮን ሊሆን ይገባል። እግዚአብሔር ስለዚህ ድንቅ ሥራውና ቃሉ ለዘላለም እየተመሰገነ

የወደዳችሁ ክቡራን አድማጮቻችን የዛሬው ትምህርታችን እዚህ ላይ ያበቃል። ስለ ነበረን ጊዜ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን በመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ጻፉልን። ደግሞ አለው የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ብጽፉልን በደስታ እንቀበላለን። ዛሬ ፕሮግራሙን እንደ ወትሮ ሁሉ በቴክኒክ የመራልን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል ከእናንተ ጋር እስከዚህ ሰዓት ድረስ ያመሸሁት እኔ አበበ ከበደ ወርቄ ነኝ። ደና አደሩ።